በነ ዶክተር ደብረ ጽዮን ገብረ ሚካኤል የክስ መዝገብ አቃቤ ሕግ ክስ የመሰረተባቸው የወንጀል ክስ ዛሬ በፍርድ ቤት በንባብ ተሰምቷል። የተከላካይ ጠበቆች ደንበኞቻቸው በዋስ እንዲፈቱ ጠይቀዋል። አቃቤ ሕግ ተቃውሟል። የተከሳሾችን የመጀመሪያ ደረጃ የክስ መቃወሚያ ለመቀበል ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝር አለው። ጠቅላይ አቃቤ ሕግ ክስ ከመሠረተባቸው 58 ሰዎችና አራት ድርጅቶች መካከል ዛሬ 21ዱ ተከሳሽ ሰዎች በተገኙበት የክስ ማመልከቻው የቀረበለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብር ወንጀልና ሕገ መንግሥታዊ ጉዳዮች ችሎት ክሱን በንባብ አሰምተዋል። በችሎት የተነበበው ክስ በአጭሩ እንደሚያሳየው ሁለት አይነት ሲሆን የመጀመሪያው ተከሳሾች የምርጫ ህግን ማውጣትና መፈጸም ለፌዴራል መንግሥት ብቻ የተሰጠ ሥልጣን ሆኖ ሳለ ይህ ሕገ መንግሥታዊ ምርጫ በማካሄድ ሕጋዊ ዕውቅና የተሰጠውን የትግራይ ክልላዊ መንግሥት በሕገ ወጥ መንገድ በመቀየር በፈጸሙት በሕገ መንግሥትና በሕገ መንግሥት ሥርዓት ላይ በሚፈጸም ወንጀል ተከሰዋል። አቃቢ ሕግ ያቀረበው ሁለተኛው አይነት ክስ ደግሞ የተከሳሾችን ርዕዮተ ዓለም እንዲሳካ መንግሥትን በኃይል ከስልጣን ለማንሳት በማሰብ በሀገር መከላከያ ሰራዊት የሰሜን እዝ ላይ በጀመረ ጥቃት እና ተከታታይ ሕግ የማስከበር ዘመቻ መጠኑ ለሀገር ደህንነት ጥቅም ሲባል በክስ ዝርዝር የማይቀርብ የሰው ሕይወትና አካል ላይ ጉዳት የደረሰና ንብረትም የተጎዳ በመሆኑ ተከሳሾች በጋራ በመሆን የያዙትን የፖለቲካ ዓላማ ለማሳካት መንግሥትን ለማስገደድ በማሰብ ስራና ተግባር ተከፋፍለው የሀገር መከላከያ ሰራዊት አባላትንና ማንነታቸው ያልታወቁ ሰዎችን ያስገደሉና አግተው ከቦታ ወደ ቦታ ሲያንቀሳቅሱ የነበሩ በመሆኑ በፈጸሙት የሽብር ወንጀል ተከሰዋል ይላል። ፍርድ ቤቱ ለተከሳሾች ክሱን በንባብ ካሰማ በኋላ የተከሳሽ ጠበቆች ደንበኞቻቸው በዋስ እንዲፈቱ በጽሑፍ ባቀረቡት ማመልከቻ ላይ ሁለቱ ወገኖች የቃል ክርክር አካሄደዋል። አቃቤ ሕግ የተከሳሽ ጠበቆች ያቀረቡትን ጥያቄ ተቃውሟል። በአቃቢ ሕግ ክርክር መሰረት የቀረቡት ክሶች ተከሳሾች ጥፋተኞች ሆነው ከተገኙ ከእድሜ ልክ እስከ ሞት ሊያስቀጡ የሚችሉ ናቸውና ፍርድ ቤቱ የዋስ መብታቸውን ሊያስከብርላቸው አይገባም ብለዋል። ከዚያም በተረፈ በቀላሚ ምርመራ በተከሳሾች ላይ የመሰከሩ ምስክሮች ማንነት በተከሳሾች የታወቀ በመሆኑ በምስክሮች ላይ ጥቃት ሊያደርሱ እንደሚችሉም አቃቢ ሕግ ለፍርድ ቤቱ አስረድተዋል። የተከሳሽ ጠበቆች በበኩላቸው ደንበኞቻቸው የፈጸሟቸው ምርጫ ማደራጀትና ማካሄድ እንዲሁም የትግራይን የሰራዊት እዝ ማደራጀት ሞትን አላስከተለም። ሞቱን ያመጣው የተጀመረው ጦርነት ነው የሚል መከራከሪያ አቅርበዋል። የሽብር ወንጀል ህጉም የጸደቀው ድርጊቱ ተፈጽሟል ከተባለ ወዲህ በመሆኑ ህጉ ወደ ኋላ ተመልሶ ሊቀጣ አይገባም በሚል ሙግታቸውን አቅርበዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔውን ከነገ በስቲያ በጽህፈት ቤት በኩል ለመስጠት ቀጥሯል። በመጨረሻም የተከሳሾችን የመጀመሪያ ደረጃ የክስ መቃወሚያ ለመቀበል ፍርድ ቤቱ ለጥቅምት 22 ቀን 2014 ዓ.ም ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ